ይህ የአሜሪካ ድምፅ ነው። በ19፣ በ25ና በ32 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ግንቦት 18 2015 ዓ ም የአማርኛ ስርጭታችን ጀመረ።

የሸገር ከተማ አስተዳደር መስጅዶችን አፍርሷል በሚል ዛሬ በተካሄደ ተቃውሞ ወቅት አዲስ አበባ ነዋር መስጂድ አካባቢ ከፖሊስ ጋር በተነሳ ግጭት ሁለት ሰዎች መገደላቸውን ፖሊስ ማምሻውን አስታውቋል። የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት መስጅዶችን የአውቃፍ ዘርፍ ኃላፊ ሼክ አብዱልሐኪም ሁሴን በዳሶን በተቃውሞ ዙሪያ አነጋግረናቸዋል።

የፈረሱት መስጊዶች አ9ጠኝ አለን መረጃ ቤተ እምነቶች ክብር ይገባቸዋል። መስጊድ ስለሆነ ብቻ አይደለም፣ ማንኛውም ቤተ እምነት ክብር ይገባዋል። የሚገባቸውን ክብር እያገኙ አይደለም። መስጊዶቻችን ቁራለ ለዝናብ ተጋልጧል። መስጊዶች ፈርሷል እና የነገር አደለም በያዝ ከማስተር ብላሉ ጋር ማስታረቅ ስንሞክር መስጊዶች ማስታረቅ ማይቻል ከሆነ ክብራቸውን እንዲነሱ የገነባው ህዝብ በራሶች እንዲያነሳ የጠየቅነው ብላሽ አልነበረም።

ዝርዝሩ በአብይ ዘገባችን ይደመጣል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮች በምሽቱ ተካተዋል። እንደምን አምሽታችኋል። ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብሩ ሲሴ አሸናፊና ግርማ ደገፋ እንዲሁም የዌብና ማኅበራዊ ድረገጽ ፕሮዲሰራችን አበባየው ገበያውም አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት።

ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድታመሹ አስቀድመን እንጋብዛለን። ቀዳሚው ዝግጅታችን ዋና ዋና የዓለም ዜናዎች ናቸው። እንግዳ ወልዴ ይቀጥላል። በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ እንግዳ ወልዴ ነኝ።

የአልሻባብ ተዋጊዎች በሶማሊያ የአፍሪካ ሕብረት ሰላም አስከባሪ ተልዕኮ ወታደራዊ መደብን ማጥቃታቸው፣ ቻይና ቤጂንግ ጉብኝት ላይ የሚገኙት የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከቻይና የውጭ ጉዳይ ሚኒስትር ቺንጋን ጋር ተገናኝተው መነጋገራቸው እንዲሁም የማኅበረ ቅዱሳን ቴሌቪዥን መልሶ መከፈቱ የሚሉት ለምሽቱ ከያዝነው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን።

የኢትዮጵያ መገናኛ ብዙሀን ባለሥልጣን ካለፈው ግንቦት 13 ቀን 2015 ዓ ም ጀምሮ በማኅበረ ቅዱሳን ቴሌቪዥን ጣቢያ ላይ ያስተላልፎት የነበረውን ጊዜያዊ ዕግድ ማንሳቱን ዛሬ አስታውቋል። የመገናኛ ብዙሀን ባለሥልጣኑ ጊዜያዊ ዕግዱን ማንሳቱን ያስታውቀው የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት በቴሌቪዥን ጣቢያው ላይ የተላለፈው ውሳኔ ተገቢነት እንደሌለው ገልጾ ባለሥልጣኑ ጊዜያዊ ዕግዱን እንዲያነሳ ዛሬ አርብ ጠዋት

ግንቦት 18 ቀን 2015 ዓ ም በጻፈው ደብዳቤ መጠየቁን ተከትሎ ነው። የማኅበረ ቅዱሳን ቴሌቪዥን አንዱ የቤተ ክርስቲያንቱ ልሳን እንደሆነ የጠቀሰው የመንበረ ፓትርያርክ ጠቅላይ ጽህፈት ቤቱ የጣቢያው ስርጭቶች ችግር አለባቸው ከተባለ በቤተ ክርስቲያንቱ ሕግና ሥርዓት እንደሚታይ ጠቅሷል። ስለ ወቅታዊ የቤተ ክርስቲያን ችግር ግንቦት 13 ቀን 2015 ዓ ም

በሰበር ዜና ከአስተላልፈው መግለጫ ጋር ተያይዘው የተላለፈው ጊዜያዊ እግድም በአዋጁ መሠረት ከእግዱ በፊት ምንም አይነት ማስጠንቀቂያ ሳይደርሰውና ማኅበሩ በጉዳዩ ላይ አስተያየት እንዲሰጥ ሳይደረግ የተላለፈ ጊዜያዊ እግድ ተገቢ ባለመሆኑ እንዲነሳ ሲል ጠይቆ ነበር። ባለሥልጣኑ ዛሬ ከቀትር በኋላ በምክትል ዋና ዲሬክተሩ ግዛው ተስፋዬ ቶላ ተፈርመው በአድራሻ ለማኅበረ ቅዱሳን ቴሌቪዥን ጣቢያ በጻፈው ደብዳቤው

ጊዜያዊ እግዱን ያነሳው ይህንኑ የመንበረ ፓትርያርክ ጠቅላይ ጽህፈት ቤት ጥያቄን መሰረት በማድረግ እንደሆነ ገልጿል። ቻይና ቤጂንግ ጉብኝት ላይ የሚገኙት የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ከቻይናው የውጭ ጉዳይ ሚኒስትር ቺንጋንግ ጋር ተገናኝተው መነጋገራቸውን የቻይናው ቴሌቪዥን አውታር ሲሲቲቪ ከስፍራው ዘርግቧል። ቆንጅታዬ ዝርዝሩን ይዛለች።

ቻይናና ኢትዮጵያ ጥሩ ወዳጆች መሆናቸውን እና እጅግ የሚተማመኑ ትልቅ ትብብር የሚያደርጉ ሀገሮች መሆናቸውን ቺን ተናግረዋል። የቻይና የውጭ ጉዳይ ሚኒስትር ሆኜ ከተሾምኩ በኋላ በቀዳሚነት የጎበኘሁት የአፍሪካ አህጉርን ሲሆን መጀመሪያ የጎበኘሁትም ኢትዮጵያን ነው። አገሮቻችን ዲፕሎማሲያዊ ግንኙነታቸውን ከመሰረቱ ከግማሽ ምዕተ ዓመት በላይ ተቆጥሯል።

ከዚያን ጊዜ ጀምረውም እየተረዳዱ ኖረዋል። ሁለቱንም አገሮች በሚጠቅም መንገድ በሚያደርጉት ትብብር ለሌሎች ታዳጊ አገሮችም ተምሳሌ ሆነዋል። የሁለቱ አገሮች ግንኙነት በቅርብ ዓመታት ውስጥ ፈጣን እድገት እያሳየ መሆኑን ገልጸው የሰላምና የልማት ግንባታዋን በማጠናከር ወሳኝ ወቅት ላይ የምትገኘውን ኢትዮጵያን ሀገራቸው በሰላም ሂደቷና በድህረ ጦርነት መልሶ ግንባታዋ መደገፏን አጥብቃ ትቀጥላለች ብለዋል።

የኢትዮጵያ ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር ደመቀ መኮንን በበኩላቸው በወዳጆቻችን መካከል በመገኘታችን ደስተኞች ነን። ኢትዮጵያና ቻይና እንደ አውሮፓውያን የዘመን አቆጣጠር ከ1970 ዓ ም አንስቶ ዲፕሎማሲያዊ ግንኙነት ከመሰረቱ ጀምረው በብሔራዊ በቀጠናዊና ዓለም አቀፋዊ ጉዳዮች

ሕዝቦቻቸውን የሚጠቅሙ ሥራዎች ያከናውነዋል። አሁን ባለው አዲስ ወቅታዊ ሁኔታ ያን ዕድሜ የጠገብ ግንኙነት በበለጠ አጠናክረን መቀጠል አለብን። ይህን ክቡርነቶም የሚስማሙበት መሆኑን አምናለሁ። አክለውም ኢትዮጵያ ለአገር ውስጥ ጸጥታ መሻሻል ትልቅ ቦታ እንደምትሰጥ ገልጸው የቻይና ተቋማትን እና ዜጎችን ደህንነት ለማረጋገጥ አስፈላጊውን ጥረት ሁሉ

ማድረጓን ትቀጥላለች ብለዋል። ቻይና ሀገሯን በልማት በማዘመን ያስመዘገበችው እመርታ ለአፍሪካ ሀገሮች አበረታች መሆኑን የውጭ ጉዳይ ሚኒስትሩ ጨምረው መናገራቸውን የሲሲቲቪ ዘገባ አመልክቷል። የአልሸባብ ተዋጊዎች በሶማሊያ የአፍሪካ ህብረት ሰላም አስከባሪ ተልዕኮ ወታደራዊ መደብን ማጥቃታቸውን የህብረቱ ኃይል አስታውቋል። የተጎዱ ሰዎች ስለመኖራቸው ግን ኃይሉ ያለው ነገር የለም

ከአልቃይዳ ጋር ትስስር ያለው አልሸባብ ከ15 ዓመታት በላይ የሶማሊያን ማዕከላዊ መንግሥት ሲዋጋ ቆይቷል። ቡሉ ማረር በመባል በሚጠራውና ከዋና መዲናዊቱ ሞቃዲሺው 120 ኪሎ ሜትር ላይ የሚገኘው ወታደራዊ ሰፈር በአልሸባብ እንደ ተጠቃ አትሚስ በመባል የሚታወቀው የህብረቱ ኃይል በፌስቡክ እና በትዊተር ገጹ አስታውቋል። የአትሚስ ኃይሎች የጸጥታውን ሁኔታ እየገመገሙ ነው ሲል አክሏል።

ጥቃቱ በህብረቱ ውስጥ ያሉትን የዩጋንዳ ወታደሮች ኢላማ እንዳደረገ የአገሪቱ መከላከያ ቃል አቀባይ አስታውቀዋል። 20 ሺ የሚገመተው የአትሚስ ኃይል አሚሶም ተብሎ ከሚጠራው ቀዳሚው የህብረቱ ኃይል የበለጠ የመከላከያ ክልልን ይሸፍናል ተብሏል። ከዩጋንዳ፣ ብሩንዲ፣ ጅቡቲ ኢትዮጵያና ኬንያ የተወጣጣው የአትሚስ ኃይል በደቡብና ማዕከላዊ ሶማሊያ ተሰማርቶ ይገኛል።

አድማጮች ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ 18 ነው። በሁለቱ የሱዳን ተፋላሚ ኃይሎች መካከል የሚካሄደው ውጊያ በምዕራብ የአገሪቱ ክፍል ዳርፉር እና በዋና መዲናዊቱ ካርቱም አይሎ መቀጠሉ ተነግሯል። የአሜሪካና የሳውዲ አረቢያ ታዛቢዎች ሁለቱ ወገኖች ለተኩስ ማቆሙ ያላቸው ዝንባሌ መሻሻል አሳይቷል ቢሉም ይጸናል የተባለው ተኩስ ማቆም ሳይዝለት አራት ቀናትን በውጊያ አሳልፏል።

በመዲናይቱ ካርቱም የአየር ድብደባና የተኩስ ልውውጥ እንደነበር የአይን ምስክሮች መናገራቸውን የኤኤፍፒ ዘገባ አመልክቷል። አምስተኛ ሳምንቱን ባስቆጠረው ውጊያ 1800 ሰዎች እንደተገደሉና ከአንድ ሚሊዮን በላይ የሚሆኑት ደግሞ እንደተፈናቀሉ እየተነገረ ይገኛል ባለፈው ቅዳሜ ጀዳ ላይ ስምምነት እንደተደረሰበትና ለአንድ ሳምንት እንደሚሰነበት የተነገረለት ተኩስ ማቆም ቀደም ሲል እንደነበሩት ሁሉ ሳይተገበር ሲቀር

ስምምነቱን ለስምምነቱ ክሽፈት አንዱ ሌላውን ወገን ተጠያቂ ያደርጋል። እንደ አውሮፓውያን አቆጣጠር በ1994 በሩዋንዳ በተፈጸመው የዘር ማጥፋት እልቂት ከጥቃት ለማምለጥ በቤተ ክርስቲያን ውስጥ የተሸሸጉ ሁለት ሺ ቱትሲዎች እንዲገደሉ ትዕዛዝ አስተላልፈዋል በሚል የተጠረጠረውና ባለፈው ረቡዕ ደቡብ አፍሪካ ውስጥ የተያዘው ግለሰብ ዛሬ ኬፕታውን ውስጥ በሚገኝ ፍርድ ቤት ቀርቧል።

የቀድሞ የፖሊስ አባል ፉልጌንሴ ካይሼማ አምስት ክሶች ሲቀርቡበት ከእነርሱም ሁለቱ በዚያች አገር የጥገነኛ ጥያቄውን በሚያቀርብበት ወቅት አጭበርብሯል የሚሉ ክሶች ናቸው። ካይሼማ የሩዋንዳ ዜግነቱን በመደበቅ ብሩንዲያዊ እንደሆነ አስመስሎ መዋሸቱና የሐሰት ስም መጠቀሙ በክሱ ላይ ተመልክቷል።

በዛሬው የኬፕ ታውን የፍርድ ቤት ውሎ ተጠርጣሪው ግለሰብ የእምነት ክህደት ቃል እንዲሰጥ አለመጠየቁ ታውቋል ችሎቱም ለግንቦት 25 ተቀጥረዋል የቀድሞው የፖሊስ አባል ፉልጌንሴ አይካይሼማ በይፋ ክስ ከተመሠረተበት ጀምሮ ላለፉት 22 ዓመታት በሽሽት ላይ ነበር ከኬፕታውን 59 ኪሎ ሜትር ላይ በሚገኝ በአንድ የወይን እርሻ ላይ ረቡ ዕለት መያዙ ታውቋል

ፍልሰተኞችን በሜዲትሬንያን ባህር ላይ የሚያሻገር ህገወጥ ቡድን አደራጅ ነው በሚል የተጠረጠረን ግለሰብ በቁጥጥር ስር ማድረጓን ቱኒዚያ ትናንት አስታውቃለች። ከጣሊያን ላምፔዱሳ ደሴት 130 ኪሎ ሜትር ርቀት ላይ የምትገኘው ቱኒዚያ ወደ አውሮፓ መሻገር ለሚሽው ፍልሰተኞች ተመራጭ አቋራጭ ነች። ግለሰቡ 24 በሚሆኑ ክሶች ተከስቶ በሌለበት የ79 ዓመት ሥርዓት ተፈርዶበት ነበር በአገሪቱ ወደ አውሮፓ ስለሚደረገው

ህገወጥ ጉዞ ዋና አስተባባሪ እንደነበር የቱኒዚያ የአገር ውስጥ ሚኒስቴር አስታውቋል። ባለፈው መስከረም ባህር ላይ ለሰመጡት ሀያ የሚሆኑ ቱኒዚያውያን እልፈትም ተጠያቂ መሆኑን የአገሪቱ የባህር ድንበር ጠባቂ አይል አስታውቋል። የአውሮፓ ህብረት የድንበር ቁጥጥር ድርጅት እንደሚለው በሜዲትራኒያን ባህር ላይ ወደ አውሮፓ የሚደረገው ጉዞ

በ300 እጥፍ ማደጉንና 42200 ፍልሰተኞች መግባታቸውን አስታውቋል። በመጨረሻም 58 ኪሎ ግራም የሚመዝን ኮኬይን ትናንት መያዛቸውን የፔሩ አደንዛዥ እጽ ተቆጣጣሪ ባለሥልጣናት አስታውቀዋል። እሽጉ የናዚ ባንዲራ ምልክት የተደረገበትና ወደ ቤልጂየም በማቅናት ላይ እንደነበር ተነግሯል።

የአገሪቱ ፖሊስ እንዳለው ኮኬይኑ የተገኘው የላይቤሪያን ሰንደቅ ዓላማ በሚያውለበልብና የአስፋረገስ አትክልት በሚያመላልስ መርከብ ላይ ነው። መርከቡ መጀመሪያ ኢኳዶር ላይ መልህቁን ጥሎ እንደነበርም ተጠቁሟል። በፖሊስ በመርከቢቱ ላይ የተጫኑትን ሰማኒያ እቃዎች መፈተሽ ላይ መሆኑ ታውቋል። ከዚህ በፊት የተለያዩ ምልክቶች የተደረጉባቸው የአደንዛዥ እጽ ጥቅሎች ማግኘታቸውን የጠቀሰው ፖሊስ

የናዚ ጀርመን ባንዲራ ሲያገኙ ግን ለመጀመሪያ ጊዜ ነው ብለዋል። ፔሩ ከኮሎምቢያ ለጥቃ በዓለም ሁለተኛ የኮካ ቅጠል አምራች ስትሆን ኮካይን በማምረት ደግሞ ሁለተኛ ደረጃ ላይ ትገኛለች። ለምሽቱ የያዝነው ዜና በዚህ ተፈጽሟል። ከቀሪ መሰናዶች ጋር አብራችሁን ቆዩ። መልካም ምሽት።

እንግዶ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ1925ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርል ቻና 57 ዲግሪስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ ግንቦት 18 ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት።

አድማጮቻችን እንዲሁም ደግሞ በፌስቡክ የምትከታተሉን ተመልካቾቻችን ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ላይ ደግሞ አት ቪኦኤ አምሃሪክ ላይ እየተደመጡ ይገኛሉ። አሁን ወደ ዕለቱ አብይ ርዕስ ዘገባችን እናልፋለን።

የሸገር ከተማ አስተዳደር መስጂዶችን አፍርሷል በሚል ዛሬ በተካሄደ ተቃውሞ ወቅት አዲስ አበባ አንዋር መስጂድ አካባቢ ከፖሊስ ጋር በተነሳ ግጭት ሁለት ሰዎች መገደላቸውን ፖሊስ ማምሻውን አስታውቋል። ሌሎችም ሲቪሎችና የተለያዩ ስምሪቶች ላይ የነበሩ የፖሊስ ባልደረቦች መጎዳታቸውንም ፖሊስ በመግለጫው አመልክቷል።

ቀደም ሲል ሰልፈኞችን ለመበተን ፖሊስ አስለቃሽ ጭስ ተኩሶ እንደነበረ ተሰምቷል። የኢትዮጵያ ሰብአዊ መብቶች ኮሚሽንና የኢትዮጵያ ሕዝብ እንባ ጠባቂ ተቋም ቀደም ሲል በተናጠል ባወጧቸው መግለጫዎች የሸገር ከተማ አስተዳደር ሕገወጥ ናቸው በሚል እያካሄደ ያለውን የማፍረስ ዘመቻ መቃወማቸው ይታወሳል። አድማጮቻችን፣ የዚህ ዘገባ ዝርዝር እንደደረሰን እናቀርባለን።

ወደ ሌላ ዘገባ እንሻገራለን። በደቡብ አፍሪካ ፕሪቶሪያ በኢትዮጵያ መንግስትና በህዋት መካከል በተደረገው የሰላም ስምምነት መሠረት በትግራይ ክልል የሚገኙ ተዋጊዎች 85 በመቶ የጦር መሳሪያቸውን ለኢትዮጵያ መከላከያ ሰራዊት ማስረከባቸው ተገልጿል። ዛሬ በመቀለ ከተማ በተከናወነው ቀጣይ የርክክብ ስነ ስርዓት ላይ የአፍሪካ ህብረት ያቋቋመው የሰላም ስምምነቱ ተግባራዊነት ክትትልና ቁጥጥር ቡድን በታዛቢነት ተገኝቷል።

በሰላም ስምምነቱ መሰረት የትጥቅ ማስፈታቱን ተከትሎ የሚከናወነው የተዋጊዎችን አደረጃጀት የማፍረስ ሂደት በዛሬው ዕለት በመቀለ ከተማ ዙሪያ በተገኘው ኩሃ መንደር በታዛቢዎች ፊት በኦፊሺያል መጀመሩ ተገልጿል። ክንውኖቹ ላይ የተገኘው ባልደረባችን ሙልጌታ ጽባ ቀጣዩን ዘገባ ልኮልናል።

ዛሬ አርብ ግንቦት 18 ቀን 2015 ዓ ም በመቐለ ከተማ በተከናወነው የርክክብ ስነ ስርዓት ላይ መከላከያ ሰራዊትን ወክለው የተገኙት ብርጋዴር ጀኔራል ደርቤ ሞኩሪያ በፕሪቶሪያው የሰላም ስምምነት መሰረት ሰራዊታቸው ከትግራይ ኃይሎች ትጥቅ እየተረከበ መሆኑን ገልጸዋል። በዛሬው እለት በፕሮግራሙ መሰረት የመካከለኛ መሳሪያዎች የምንላቸው

ርክክብ ተደርጓል። እንግዲህ በዚህ ትጥቅ ርክክብ ትግራይ በኩል እንደተገለጸው አለን ያሉትን ያቀረቡትን ማቅረብ የተቻለው ትጥቅ ዛሬ ቀርቦ

እዚህ በአካል አይተናል። ርክክብ ከመከላከያ ጋር ተደርጓል። ዋናው ነገር የመከላከያ ተግባር በዚህ የሰላም ሂደት በመከላከያ በኩል የጦር መሳሪያዎችን መረከብ፣ ትጥቅ ማስፈታት፣ ትጥቁን በፌዴራልና በክልል ደረጃ በመነጋገር መልክ የማስያዝ ስራ፣ ከዛ ቀጥሎ ደግሞ ታጣቂውን ለስልጠናና ለዲሞብላይዜሽን በሚመች መንገድ የማሰባሰብ ስራ ነው። ይሄ በመከላከያ በኩል እየተሰራ ነው የኖረው ከመጀመሪያ ቀን ጀምሮ ጥሩ ግንኙነት ነው ያለው። ምን ያህል ተረክበናል፣ ምን ያህል ይቀራል የሚለው ነገር መቶ ፐርሰንት

ይሄ የነበረው ይህን ያስረክበናል ብሎ ማረጋገጥ አይቻልም። ሁሉም በየራሱ ነው የሚያውቀው። ነገር ግን አሁን የተቻለውን አለ የተባለው ቀርቦ ርክክብ ተደርጓል። ዛሬ ከዚህ ቀደም ከባድ መሳሪያ በወሳኝ መልኩ ርክክብ ተደርጓል። አሁንም የቀረበውን ርክክብ አድርገናል። በፕሮግራሙ መሰረት የትጥቅ ርክክብ ሂደቱ እየቀጠለ ነው። ዛሬውም በፕሮግራሙ መሰረት የተካሄደ ርክክብ ነው።

ሞርታር፣ ድሽቃ፣ መትረየስ፣ አርፒጅ እና የመገናኛ ሬዲዮ የመሳሰሉ የቡድን መሳሪያዎች ርክክብ ከተደረገባቸው የቡድን የጦር መሳሪያዎች ዝርዝር ውስጥ ይገኙበታል። ብርጋዴር ጀኔራል ደርቤም በርክክቡ ወቅት አያይዘው እንደተናገሩት ከትግራይ ክልል በተጨማሪ በቤንሻንጉል ጉሙዝ፣ በጋምቤላ፣ እንዲሁም በአማራ ክልል የቅማን ታጣቂዎች እና ትጥቅ አንስተው ይዋጉ የነበሩ ኃይሎች ወደ ሰላማዊ ኑሮ እንዲገቡ ለማድረግ መሰራት ላይ ይገኛል። የትግራይ ክልል ተዋጊ ኃይሎች ወክለው በርክክቡ ስነስርዓት ላይ የተ

ያገኙት ብርጋዴ ጀነራል ምግብ ሀይለ በበኩላቸው ሰላም በዘላቂነት እንዲሰፍን የሚጠበቅባቸውን በቀጣይነት እንደሚፈጽሙ ገልጸዋል። ትጥቅ ርክክብ ስነ ስርአቱ ከዚህ በፊት የከባድ መሳሪያ ተፈጽመዋል። በዛሬ ዕለት ደግሞ የመካከለኛ መሳሪያ የርክክብ ስነ ስርአት እየተፈጸመ ነው። ይሄ የሚያሳየው የሰላም ፕሮግራሙ ደረጃ በደረጃ ወደሚፈለገው ምዕራፍ እንደሚደርስ የመተማመን አንድ ትልቅ

ስራ ነው እየተሰራ ያለ። ሰላም የእኛ የመጀመሪያም የመጨረሻ ግባችን ነው። ይህንን ለማረጋገጥ ሁሉም ማድረግ ያለብንን እናደርጋለን፣ እያደረግን ነው። እንደሚቀጥል ደግሞ ተማመናሉ። መሆንም ያለበት ይህ ነው። ለሁላችን የሚበጃው ለሀገሪቱም፣ ለትግራይ ህዝብም፣ አካባቢ ያሉ ህዝቦች በሙሉም የሚጠቅመው ይሄ ነው። ከዚህ ውጭ ያለው አማራጭ ተሞክሯል፣ አያስካሄድም። የመሳሪያ ቁጥርን እኛ በመሰረቱ እያስረከብን ነው

ማስረከብ ያለብን በፕሮግራም መሰረት በጥሩ መግባባት እና መተማመንም ይሄድን ያለ ነው። የትግራይ ህዝብና መንግስት እምነትን መሳሪያው ላይ አይደለም። ግልጽ መሆን ያለበት መደረግ ያለበት የተደረገ ነው። መተማመንም የመጣ ነው። ዋናው ግን የሁላችን ኢትዮጵያውያን ብለን የምናምን እና ኢትዮጵያ ለማስቀጠልም የምንሰራ በሁሉ ተበታተን ህዝብ አለ በሚሊየንስ የሚቆጠር እሱ ቦታውን ማስመለስ እዛ ያለውን ችግር መፍታት። ስለዚህ በቁጥር መለካት ያለብን ጠመንጃው አይደለም። በቁጥር መለካት ያለብን የሰላሙ

መንገድ የት ደረሰ በሚለው ላይ ቢሆን ጥሩ ነው። ሰላም ስምምነቱ በሙሉ መንፈሱ እንዲተገበር የኢትዮጵያ ይሁን የትግራይ ክልል ግዛታዊ አንድነት በህገ መንግስቱ መሰረት ሊጠበቅ ይገባል ብለዋል ብርጋዴር ጀኔራሉ።

የሰላም ስምምነቱ ትግበራ የሚከታተለው የአፍሪካ ህብረት ያቋቋመው ተቆጣጣሪ ቡድን ተወካይ ኮንሬል ቴፎሳኮሌም በዛሬው እለት የተከናወነው የቡድን የጦር መሳሪያዎች ርክክብ መታዘባቸው ጠቅሰው ሰማንያ አምስት በመቶ ትጥቅ የማስፈታት ስራ ተጠናቋል ሲሉ ተናግረዋል። በዛሬው እለት የቡድን የጦር መሳሪያዎች ርክክብ እየተፈጸመ ነው።

የኢትዮጵያ መከላከያና የትግራይ ተዋጊዎች የፈረሙትን የሰላም ስምምነት አክብረው በመንቀሳቀስ ላይ ስለሚገኙ እንደ አፍሪካ ህብረት እናመሰግናችኋለን። እስካሁን 85 በመቶ ትጥቅ የመፍታቱ ሂደት ተጠናቋል። ከአሁን በኋላ የተዋጊዎችን አደረጃጀት የማፍረስና ወደ ሰላማዊ ህይወታቸው የመመለስ ስራ ነው የቀረው።

በተመሳሳይ ዜና የትግራይ ተዋጊዎችን አደረጃጀት የማፍረስ ሂደት በዛሬ ሁለት ታዛቢዎች በተገኙበት በመቀለ ከተማ ኩሃ በተባለ መንደር በይፋ ተጀምረዋል። የኢትዮጵያ መከላከያ ሰራዊት ተወካይ ብርጋዴር ጀነራል ደርቤ መኩሪያም አስር ሳይቶች ተመርጠዋል። በክልሉ ወደ ነዛ አስር ሳይቶች በማጓጓዝ ጎን ለጎን ደግሞ የክልሉን ሰላምና ጸጥታ አደጋ ላይ እንዲያወድቅ በመጠበቅ በማረጋገጥ ዲሞብላይዝ የማድረግ ስራ ይቀጥላል።

በዛሬው ለተም የመጀመሪያው ፌዝ ዲሞቢላይዝ የማድረግ ስራ እዚሁ በመቀሌ አቅራቢያ ዛሬ ይጀመራል። በተመሳሳይ ስለዚህ በፍጥነት መስራት ያለብን ስራዎች

አሉ ሰራዊቱ መቋቋም አለበት ወደ ስራ የሚመለሰው ቶሎ ቶሎ ወደ ስራ መመለስ አለበት ሌላው ደግሞ እየሰለጠነ በዘላቂነት እየተቋቋመ መሄድ አለበት በሁሉም የኢትዮጵያ ክልሎች ጸጥታን የሚያስከብሩት የክልል ፖሊስና የአካባቢ ምልሻ ናቸው ያሉት ብርጋዴር ጀነራሉ በትግራይ ክልልም የሚኖረው የጸጥታ አካል በትግራይ ክልል የሚኖረው የጸጥታ አካል መልሶ ማደራጀት ከዚሁ ጋር ተመሳሳይ እንደሚሆን

አመልክተዋል። የቡድን መሳሪያና ከባድ የጦር መሳሪያ መታጠቅ የሚችሉት የጸጥታ ኃይሎችም የመከላከያ ሰራዊትና የፌዴራል ፖሊስ ብቻ ይሆናሉ ሲሉ ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም

ሙልጌታን አመሰግናለሁ። አሁን ቀደም ብለን ወደ አስተዋውቅ ነው ርዕሰ ጉዳይ እናቀናለን። የሸገር ከተማ አስተዳደር መስጅዶችን አፍርሰዋል በሚል ዛሬ በተካሄደ ተቃውሞ ወቅት አዲስ አበባ አንዋር መስጅድ አካባቢ ከፖሊስ ጋር በተነሳ ግጭት ሁለት ሰዎች መገደላቸውን ፖሊስ ማምሻውን አስታውቋል። ሌሎችም ሲቪሎችና በተለያዩ ስምሬቶች ላይ የነበሩ የፖሊስ ባልደረቦች መጎዳታቸውን ፖሊስ በመግለጫው አመልክቷል።

ቀደም ሲል ሰልፈኞችን ለመበተን ፖሊስ አስለቃጭ ጭስ ተኩሶ እንደነበረ ተሰምቷል። የኢትዮጵያ ሰብአዊ መብቶች ኮሚሽንና የኢትዮጵያ ሕዝብ እንባ ጠባቂ ተቋም ቀደም ሲል በተናጠል ባወጧቸው መግለጫዎች የሸገር ከተማ አስተዳደር ሕገወጥ ናቸው በሚል እያካሄደ ያለውን የማፍረስ ዘመቻ መቃወማቸው ይታወሳል። ኬኔዲ አባተ ዝርዝሩን ይዘዋል።

አንዋር መስጂድ አካባቢ ዛሬ ከጅሙዓ ሰላት በኋላ ተደርጎ የነበረን ተቃውሞ ተከትሎ መርካቶ አካባቢ ተፈጠረ ሲል ፖሊስ ከገለጠው ረብሻና ግርግር ጋር ተያይዞ የሁለት ሰዎች ህይወት መጥፋቱንና በአስሮች የሚቆጠሩ መጎዳታቸውን የአዲስ አበባ ፖሊስ ማምሻውን ባወጣው መግለጫ አመልክቷል። ጉዳት ደርሶባቸዋል ከተባሉት መካከል 42 የፖሊስ ባልደረባዎችና ረዳቶች እንዲሁም ሌሎች አራት ሰዎች እንደሚገኙባቸው ይኸው የፖሊስ መግለጫ ጠቁሞ ብጥብጡን መርተዋል፣ አስተባብረዋል

ተጠናክረዋል ወይም ዋነኛ ተሳታፊ ነበሩ ሲል የጠረጠራቸውን 15 ሰዎችን መያዙን አስታውቋል። ሁለት የአዲስ አበባ የህዝብ ትራንስፖርት አገልግሎት ሰጪ አውቶቡሶች ላይም ጉዳት መድረሱን ይኸው የፖሊስ መግለጫ ተናግሯል። ሁኔታውን በቁጥጥር ስር መዋሉን ያስታወቀው የአዲስ አበባ ፖሊስ አጭር መግለጫ ጠፋ የተባለው ህይወት በማን እንደተፈጸመ አይናገርም። ሸገር ከተማ ውስጥ የመስጂዶችን መፍረስ በመቃወም አንዋር መስጂድ አካባቢ የነበረውን የተቃውሞ እንቅስቃሴ ለመበተን ፖሊስ አስለቃሽ ጭስ መተኮስ

እሱን ስሙ እንዳይጠቀስ የጠየቀ በስፍራው ላይ ነበርኩ ያለ እማኝ ለቪኦኤ ገልጿል። ሰላቱ አለቀ። ከሰላቱ በኋላ አለዋፈሩ ማለት ተጀመረ። በዛ በቃ መስጊዳችንን አታፈርሱ፣ ግን አለዋፈር አለዋፈር አለዋፈር ነበር ሲባል በቃ ሰው ያው ስሜታ ነበር። ውጭ የነበረው መሀል ለመሀል ፖሊሶች ተልጥቀው ገብተው ለመበተል ፈለጉ። ያኔ ተው እኛ ምንም አላላቸውም። ኮሚቴዎች ነበሩ። እኛ ምንም አላደረግም። ተቃውሟችንን ብቻ አስተምተን እንሂድ ነው

ጀምሩ ዛው በቃ ሰው ተበተነ። ውስጥም የነበረው ላይ ስትተኮሱ እንደ አስለቃሽ ጭስ ነገር ነው፣ እና በውስጥ የነበሩትን ዘግተውባቸው ወደ ዘጠኝ ሰዓት አካባቢ ነው የለቀቋቸው። ምናልባት በነበረው የአስለቃሽ ጭስ ሲተኮስ ወይም ደግሞ በፖሊስ እርምጃ የደረሰ ጉዳት አለ እንዴ? እኛ ያደረገው ነገር አለ ፖሊስ ላይ ከተመታ በኋላ የተወሰኑ ድንጋዮች ምናምን ተወራውራሉ።

መስጂዱ ውስጥ የነበሩ ምዕመናንም እንዳይወጡ ለተራዘመ ጊዜ ታግደው እንደነበርም እማኙ ጠቁሟል። ፒያሳ አካባቢ ባለው ኑር መስጂድም የነበረውን ሁኔታ እዚያው እንደነበረ የተናገረ ሌላ እማኝ አመልክቷል። እኔ አጋጣሚ ወደ በኒ የሚባለው በተለምዶ በኒ የሚባለው ኑር መስጊድ ነው የሰገድኩት እዛ አካባቢ። ያው እንደ ማንኛውም ጊዜ ነው ሰላቱ። ከዛ ከተሰገደ በኋላ ግን

ሰላማዊ የሆነ ተቃውሞ ህዝቡ ሲያሰማ ነበር። መስጊዴን አታፍርሱ፣ ይበቃል ምናምን የሚል እንደዚህ አይነት ነገሮችን ሲያሰማ ነበር።

ምክንያቱ ያው እንደሚታወቀው ከቅርብ ጊዜ ወዲህ ሸገር ሲቲ በሚባል ብዙ መስጊዶች ፈረሱ ነው የሚባለው። እና በቀደም ደግሞ የኦሮሚያ እስልምና ጉዳዮች መግለጫ ሰጥቶ ነበር። እኔ ቁጥሩን ትክክለኛነት አላውቅም ነበር። ከዛ መግለጫ በኋላ ግን አስራ ዘጠኝ መስጊዶች እንደፈረሱ ነው ማውቀው። እሱ መስጊድ ለምን ፈረሰ? የእምነት ተቋም እንዴት ይደፈራል? እሱን ነው በቃ

ህዝቡ ወጥቶ መንግስትን ይሄ ነገር የሚቆምም ስላልመሰለ፣ ምክንያቱም መግለጫም ሰጥቶ እንደዚህ ነው ያሉት ነገር ስላለለ የእስልምና ጉዳዮች የፌዴራሉም የኦሮሚያውም በደብዳቤ ጠይቆ ምንም ዓይነት መልስ ከመንግስት ስላጣ ህዝቡ ወጥቶ እንደዚህ ቁጣውን እንትን አለው።

በአንዋር መስጂድ በነበረው የተቃውሞ እንቅስቃሴ ወቅት የፖሊስ አባላት ወደ መስጂዱ ለመግባት ሙከራ አድርገው እንደነበር ጥቆማዎች ቢደርሱንም ይህንን የሚያረጋግጥ ተጨማሪ መረጃ ወይም የፖሊስ ቃል ማግኘት አልቻለም። በሸገር ከተማ አስተዳደር ውስጥ 19 መስጂዶች መፍረሳቸውን የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የመስጂዶችና የአውቃፍ ዘርፍ ኃላፊ ሼህ አብዱል ሐኪም ሁሴን በዳሶ ለቪኦኤ ተናግረዋል።

ክብር ይገባቸዋል። መስጊድ ስለሆነ ብቻ አይደለም፣ ማንኛውም ቤተ እምነት ክብር ይገባዋል። የሚገባቸውን ክብር እያገኘ አይደለም። መስጊዶቻችን ቁርአን ለዝናብ ተጋልጧል። መስጊዶች ፈርሷልና የነገር ጥሩ አይደለም። ቢያንስ ከማስተር ብላሉ ጋር ማስታረቅ እንሞክር። መስጊዶች ማስታረቅ የማይቻል ከሆነ ክብራቸው ብቆ እንዲነሱ የገነባ ህዝብ በራሱ እንዲያነሳ ነበር የጠየቅ ነው። ምላሽ አልነበረ። ሶስት መስጊድ እንደፈረሰ ነበር የጠየቅ ነው።

ሶስት መስጊድ ከፈረሰ በኋላ ሄደን ስንጠይቅ ከጥያቄያችን በኋላ እልህ የመጋባት አይነት ነው። አስራ ስድስት መስጊድ ፈረሰ በሁለት ቀናት ውስጥ። አስራ ስድስቱ የፈረሰው በሁለት ቀናት ውስጥ ነው። በሁለት ቀናት ውስጥ ነው አስራ ስድስት መስጊድ

የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ከሁለት ቀናት በፊት ሰጥቶ በነበረው መግለጫ የከተማ አስተዳደሩ እያካሄደ ነው ያለውን መስጂዶችን የማፍረስ እንቅስቃሴ አውግዞ ምዕመናኑ ክልል ውስጥ በሚገኙ መስጂዶች ሁሉ ዛሬ ግንቦት 18 ተቃውሞ እንዲያሰሙ ጥሪ አስተላልፎ ነበር። ዝም ማለት ስለማይገባን መግለጫ ሰጥተናል።

ስለዚህ በኦሮሚያ ክልል ባሉ መስጂዶች ዛሬ የተቃውሞ ድምጽ ሲሰማ ነበር።

ከድምጽ ዛሬ ስለነበረው የተቃውሞ እንቅስቃሴ እንዲሁም መስጂዶችን ማፍረስን በተመለከተ ከሸገር ከተማ አስተዳደር ከኦሮሚያ ክልልና ከአዲስ አበባ ፖሊስ ዝርዝር ማብራሪያ ለማግኘት ያደረገው ጥረት ለጊዜው አልተሳካም። ሆኖም የሸገር ከተማ አስተዳደር ባለስልጣናት ከዚህ ቀደም በተለያየ ጊዜ ለቪኦኤ በሰጧቸው መግለጫዎች መስጂዶችን ስለማፍረስ ለይተው ባይናገሩም በከተማው የሚካሄደው ግንባታዎችን የማፍረስ ዘመቻ ህግን የማስከበር እርምጃ ነው ብለዋል። ይሁን እንጂ የሚፈርሱት ቤቶች አስተዳደሩ እንደሚለው

ህገወጥ ቢሆኑ እንኳን ለነዋሪዎች በቅድሚያ አማራጭ መዘጋጀት እንዳለበት ኢትዮጵያ የፈረመችው አለም አቀፍ ህግ እንደሚደነግግ የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ድርጊቱን በመቃወም የእርምት እርምጃ እንዲወሰድ መጠየቁን መዘገባችን ይታወቃል የኢትዮጵያ የህዝብ እንባ ጠባቂ ተቋም ደግሞ 100 ሺህ አቤቱታዎች እንደቀረቡለት አመልክቷል አዲስ አበባ ውስጥ ዛሬ የተፈጠረውን ሁኔታ አንዳንድ ማህበራዊ ሚዲያዎች ያሳዩት በተጋነነ ሁኔታ ነው ሲል ፖሊስ ነቅፏል ለአሜሪካ ድምፅ

ኬኔዲ አባተ አዲስ አበባ። ኬኔዲ አባተን ለቀደመው ዘገባ አመሰግናለሁ። አሁን ወደ ሱዳን እናቀናለን።

በምስራቅ ሱዳን ኡም ራኩባ መጠለያ ጣቢያ ከሀያ ቀናት በፊት በደረሰ የእሳት አደጋ መጠለያቸው የወደመባቸው የኢትዮጵያን ስደተኞች እስካሁን ድረስ የመጠለያና የመገልገያ ቁሳቁሶች እርዳታ እንዳልተደረገላቸው ለአሜሪካ ድምፅ ተናግረዋል። የሰሜን ኢትዮጵያን ጦርነት በመሸሽ ከሁለት ዓመታት በፊት ከትግራይ ወደ ሱዳን የተሻገሩት እነዚሁ ፍልሰተኞች በሱዳን ውጊያ ምክንያት ቀደም ሲል የነበረው የአገልግሎት አቅርቦት መጓደሉንም ተናግረዋል። በሱዳን ካለው አለመረጋጋት ጋር ተያይዞ ስጋት ስላለብን የኢትዮጵያ መንግሥት ወደ ሀገራችን ይመልስልን

ይመልሰል ሲሉም በድጋሚ ጥሪ አቅርበዋል። የትግራይ ክልል ጊዜ አስተዳደርም ድምፃችን ይሁን ሲሉ ጠይቀዋል። ገብረ ሚካኤል ገብረ መድን የዚህን ዘገባ ዝርዝር ያሰማናል። በምስራቅ ሱዳን በኡም ራኩባ የስደተኞች መጠለያ ጣቢያ ከሚኖሩት ስደተኞች አንዱ የሆኑት አቶ ኃይላይ ገብረ ክርስቶስ ከሀያ ቀናት በፊት በተነሳ የእሳት አደጋ የእርሳቸውን ጨምሮ አንድ መቶ አስር የንግድ ሱቆችና የመኖሪያ ቤቶች እንደወደሙ ገልጸው

በዚህ ምክንያት 248 ስደተኞች ከነቤተሰቦቻቸው ችግር ላይ መውደቃቸውን አመልክቷል። ልብሳችን ሳይቀር ጫማችን ሳይቀር የምግብ ልብሳችን ሳይቀር በሙሉ እንዳለ ስለተቃጠለ ሰው ላይ እንደዚህ ቁመን ያለ። አሁን ደጋፍና ተደጋፊ የለም። በሙሉ ችግር ላይ ነው ያለ። በቃ ብዙ ንብረት ነው የወደመው። ብዙ ሱቆች ነው የወደመው

በደንብ ጥሩ ጥሩ ቃጠላም ከጭቃ ነው የተቃጠሉ ለምን ከዛ ምንጭ ለሁሉም ይደርሳል ነበርን ለሰውም ከዛ ተበዳርም ተወድሮ ይሄድ ነበር። አንዳንድ ያጣ ሰውም ከሲሉ አንዳንድ ነገር የሚሰጠው የነበረ ሰው አሁን ሁሉም አቋርጠዋል። ማስከር በሙሉ እንዳለ ይህን ካምፕ በሙሉ ነው በቃ የተራለ የተቃጠለ ማለት ይቻላል። በቃ ሌላኛዋ የቃጠለው ተጎጂ የሆኑት ስደተኛ ወይዘሮ ሊቺያ ገብረ ህይወት ንብረታቸውን በአደጋው ካጡ በኋላ ከእህል አቅርቦት በስተቀር ሌላ እርዳታ እንዳልደረሳቸው ይናገራሉ ምንም

ነገር ነገር ስራ እናወጣ እዛ ነው ቅጥል ብሎ ይቀርብ። ምንም ነገር የለንም፣ መጥለያም የለንም፣ የምንበላበት ሳሃን ይሁን ድስትም ይሁን የለንም። ምንም የምናቀጣጥርበት ነገር የለም። በቀደም ግን ማሽላ ብቻ ሰጥቶናል። ማሽላ ደግሞ ካላበሰልነው ማብሳያክ የለለን በምን እንበላበታለን ማለት ነው። እና ልብስም የለንም፣ ጫማም የለንም፣ ሜዳ ላይ ነው ያለን ማለት ነው። ማንም ነገር የደረሰልነ ሰው የለም። እስካሁን ማንም ድርጅት የደረሰልና ድርጅት የለም። እና በአሁኑ ሰዓትኛ ህዝባችን ድሮስልና እንዳለን ሌላ ምን

በኦምራ ኩባ የመጠለያ ጣቢያ የማህበራዊ ጉዳዮች አስተባባሪ መምህር አሉላ ወልደ ጊዮርጊስ ደግሞ በእሳት አደጋው ምክንያት ችግር ላይ ለወደቁት ሰዎች አስቸኳይ እርዳታ እንዲደረግላቸው ጠይቋል። አሁን የሚያስፈልጋቸው ነገር ቢያንስ ቀለል ያለ ነገር፣ መሰረታዊ ነገር ልብሳቸውም፣ ራሱ ልብሳቸው ሁሉም ተቃጥለዋል። ዳብሊዩ ኤፍፒ ሰጥተዋል ምግብ ግን፣ እዛ የሚያበስሉበትን ምግብ የለም። እቃ ምናምን የለም

ስለዚህ እንደዚህ ነገር አስፈላጊ ነው። አጋዥ ካለን እንዲደርስላቸው ነው የምፈልገው። የስደተኞቹን ሁኔታ አስመልክቶ በአሜሪካ ድምፅ የተጠየቀው የተባበሩት መንግሥታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በኢሜይል በሰጠው ምላሽ በአብዛኛው ኢትዮጵያውያንን በሚያስጠልሉ የገዳሪፍ የመጠለያ ጣቢያዎች አንጻራዊ መረጋጋት መኖሩን ገልጿል።

የተቋሙ ሰራተኞች ከሱዳን የስደተኞች ጉዳይ ከፍተኛ ኮሚሽነርና ከሌሎች አጋር ድርጅቶች ጋር በመተባበር ለስደተኞቹ የጥበቃና የመሰረታዊ አቅርቦቶች አገልግሎት እየሰጡ እንደሚገኙ ተናግረዋል። እነዚሁ ሰራተኞች በኦምራ ኩባና በቱኔድ ባህ መጠለያ ጣቢያዎች የጤናና የመጠጥ ውሃ አቅርቦት እንዲቀጥል ጥረት እያደረጉ ስለመሆናቸውም አስታውቀዋል። ግጭቱን ተከትሎ የእርዳታ እህል አቅርቦት ለተወሰነ ጊዜ ቢቋረጥም

ከቆይታ በኋላ የዓለም ምግብ ፕሮግራም ለሁሉም ስደተኞች እህል ማከፋፈል መቻሉን ተቋሙ በኢሜይል ምላሹ አስፍረዋል። ከፍልሰተኞቹ አንዱ የሆኑት አቶ ኃይላይ ገብረ ክርስቶስ ግን እህሉ ቢገኝም ብቻውን ምንም ልናደርገው አንችልም ብለዋል።

ከሱዳኑ ግጭት ጋር ተያይዞ የመሰረታዊ አገልግሎቶች አቅርቦት መጓደል እንዳለም ነው ያመለከቱት። በጣም ከባድ ችግር ነው ያለ። አሁን እንጨትም የለም። ጭራሽ የእንጨት ገንዘብ የሚባል አናገኝም። የሽሮ፣ የበርበሬ፣ የሽንኩርት፣ የትማት የሚባል ገንዘብ የለም።

ማሽላ ተቀብሎ ለወፍጮ የሚሆን ገንዘብ ጭራሽ ከዚ ሀገር አይታወቅም። ሰውም ሶስት ቀን አራት ቀን ዝም ብሎ ንፍሮ እየበላ ነው ያለ። ከዚህ ሀገር በጣም ችግር አለ። በዚህ ሁኔታ መኖር ስለማንችል የኢትዮጵያ መንግስት ወደ ሀገራችን ይመልሰን ሲሉም ተማጽነዋል። የኢትዮጵያ መንግስት እኛ ኢትዮጵያውያንን ኢትዮጵያ አካል እስከሆን ድረስ የኢትዮጵያ መንግስት ወኪሉን ልኮ በደንብ ከዚ ሀገር እንድንወጣ፣ ሀገራችን እንድንገባ በደንብ እንደርስልን ነው የምንፈልገው።

በዛም ደግሞ የትግራይ ክልል መንግስት ደግሞ በማናኛውም ማናኛ ስሳ የት ቀን ተታጥሮ የዚህ አደራ ምን ነው የኢትዮጵያ መንግስት ወኪሎች እስካሁን ያገኟችሁ የጠየቋችሁ አሉ? በኢትዮጵያ መንግስት በኩል አንድን ሞቶ ለዚህ የኢትዮጵያ ስደተኛ ናቸው ብሎ የጠየቀን አካል እስካሁን ድረስ የለም። ይህንኑ አስተያየት የሚጋሩት መምህር አሉላም ለኢትዮጵያ መንግስት ዳግም ጥሪ አቅርበዋል። እኛ የሚመለከተው አካል እኛም እንደምንም ብሎ

ሀገራችን መግባት ነው የምንፈልገው። ምክንያቱም እዚህ ሀገር ያለ የፀጥታ ጉዳይ እስካሁን አልተረጋጋም፣ በደንብ አልተረጋጋም። ሌላ ጸጥታው ቢረጋጋም ኢኮኖሚ ራሱ ሁሉ ነገር በጣም ውድ ነው የሆነ ያለው። ስለዚህ እኛ የሚመለከተው ካለ እንደምንም ብሎ አገራችን ቢያደርስብን ነው የምንፈልገው። የኢትዮጵያ መንግስት አሁን ለሁለተኛ ጊዜ ከፍልሰተኞቹ ለቀረበለት ወደ ሀገራችን መልሰን ጥያቄ እስካሁን ድረስ የሰጠው አስተያየትም ይሁን ምላሽ የለም።

ከውጭ ጉዳይ ሚኒስቴር ቃል አቀባይ ቢሮና ከውጭ ጉዳይ ሚኒስቴር የቆንስላ ጉዳዮች ዳይሬክቶሬት አስተያየት ለማግኘት ያደረግነው ጥረትም ለዛሬ አልተሳካም። የትግራይ ክልላዊ አስተዳደር ደግሞ የፌዴራሉ መንግስት ለስደተኞቹ ጥያቄ ምላሽ የመስጠት ኃላፊነት አለበት ብለዋል። ለአሜሪካ ድምፅ አስተያየት የሰጡት የጊዜያዊ አስተዳደሩ ጽህፈት ቤት ኃላፊ አቶ አማኑኤል አሰፋ እኛም ግዴታችንን እንወጣለን ብለዋል። ወደ ሱዳን የዘለቁ በርካታ ቁጥር ያላቸው የትግራይ ተወላጆች አሉ

እኛ ወደ ቤታችንን ተመልሰን ከአደጋ እንድንድን ማድረግ የፌዴራል መንግስትና የጊዜያዊ አስተዳደሩ ግዴታ ነው ብለው እያነሱ ያለው ጉዳይ ትክክል ነው። ስለዚህ በፕሪቶሪያው አግሪመንት መሰረት የፌዴራል መንግስት የተፈናቀሉ ሰዎች ወደ ቦታቸውን መመለስ ግዴታ ነው። የፕሪቶሪያ አግሪመንት ብቻ ሳይሆን በኢንተርናሽናል ህጎችም በኢትዮጵያ ህገ መንግስትም መሰረት ህግም ብቻ ሳይሆን ፖለቲካዊና ሞራላዊ ኃላፊነት ነው። የፌዴራል መንግስት ይህንን ጥሪ

ያዳምጣል የሚል እምነት አለኝ። ዓለም አቀፍ ማህበረሰብም ይህን ሊያጋጥመ ችግር ይሰማዋል፣ ያዳምጣል የሚል እምነት አለኝ። ጊዜያዊ አስተዳደሩም ያው እንዳልከው አሁን ጉዳዩ እየሰማ ነው ያለ ነው። ስለዚህ ሁላችንም ተባብረን እነዚህ ሰዎች ችግራቸውን እንዲፈታ አሳዛኝ ክስተት ከማጋጠመ በፊት ችግሩን ደርሰን መፍታት የሚጠበቅብን ይመስለኛል። ስለ ጉዳዩ የተጠየቀው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በበኩሉ ከፍልሰተኞቹ እንዲህ አይነት ጥያቄ እንዳልቀረበለት

በኢሜይል ምላሹ ጠቅሷል። በምስራቅ ሱዳን በሚገኙ የቱኔድ ባህና ኡምራኩባ መጠለያ ጣቢያዎች ከትግራይ ተሰደው የሄዱ ከ60 ሺህ በላይ ስደተኞች እንደሚኖሩ ይገመታል። እነዚህን ጨምሮ ከ1.1 ሚሊዮን በላይ ፍልሰተኞች በሱዳን ተጠልለው እንደሚገኙ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር መረጃ ያሳያል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።

ገብረ ሚካኤልን፣ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፈውን የአርብ ምሽት ስርጭታችንን ነው። የቀድሞው የአፍሪካ አንድነት ድርጅት የአሁኑ አፍሪካ ህብረት ስልሳኛ ዓመት የምስረታ በዓሉን ከሰሞኑ እያከበረ ይገኛል። አሶሼትድ ፕሬስ ያጠናቀረውን ዘገባ ስመኝሸ ቆይታ አሰማናለች። አብዛኞቹ የአፍሪካ ሀገራት ከአውሮፓ ቅኝ አገዛዝ ነጻ የወጡት በ1960ዎቹ ሲሆን

ወቅቱ የአህጉሪቱ ከቅኝ ግዛት ብዝበዛ ነጻ የሆነ ብሩህ የወደፊት ተስፋ ከፍተኛ የሆነበት ጊዜ ነበር። ለብዙ አስርታት ዓመታት የተካሄዱ ጦርነቶች ግን እነዛን ብሩህ ተስፋዎች ጋርደዋቸዋል። ሐሙስ ዕለት አዲስ አበባ በሚገኘው የአፍሪካ ዋና መስሪያ ቤት የነበረው ስሜት ግን ደስታ የተሞላበት ነበር።

ልኡካን ቡድኖችና እንግዶች የኢትዮጵያን ባህላዊ ቡና እየጠጡ ሲዝናኑና የአጉሩን ልዩ ልዩ ባህል ሲያስተዋውቁ ታይተዋል። በበዓሉ አከባበር መክፈቻ ላይ ንግግር ያደረጉት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ መልእክት ግን በተወሰነ መልኩ ጨለምተኛ ሀሳቦችን ያንጸባረቀ ነበር።

ብዙ አባል ሀገሮቻችን ቀውስ ውስጥ ናቸው። ከፍተኛ ጉዳት እያደረሱ ባሉ የውስጥ ግጭቶች ውስጥ ወድቀው ስልጣን ለመያዝ በሚደረግ ሽሚያ እየተባባሱና የሰው ልጅ ሕይወት በከፍተኛ ሁኔታ እያጠፉ ይገኛሉ። ከፖለቲካና ማኅበራዊ ክፍፍል ባለፈ የብሔራዊ ቅርሶቻችን ፋይዳ እየወደመና ደም ባቃባ ሕመም ውስጥ እየሰጠመ ይገኛል።

ከተለያዩ የአፍሪካ ሀገራት የተሰባሰቡት ሌሎች የልዑካን ቡድን አባላትም አፍሪካውያን ራሳቸውን ለመርዳት ብዙ ስራዎችን ሊሰሩ እንደሚችሉ ይናገራሉ። ለምሳሌ የአፍሪካ ቀንድ የሰላም አምባሳደር የሆኑት ቶኒ ጃጃ አፍሪካ የራሷን ገንዘብ መፍጠር አለባት ሲሉ ድምጻቸውን አሰምተዋል።

አፍሪካ የራሷን መገበያ ገንዘብ መፍጠር አለባት። ይሄ የአፍሪካ ህብረት ነው። እዚያ የአውሮፓ ህብረት አለ። እነርሱ የራሳቸው ዩሮ አላቸው። እኛም የራሳችን የሆነ አፍሮ ሊኖረን ይችላል። ከዚያ ከእነሱ ጋር መወዳደር እንችላለን። እኛ ሀብት አለን። የምዕራቡ ዓለም ሀብት የላቸውም። እኛ ያሉን ማዕድናት እነሱ የሏቸውም። እኛ ያለን ዩራኒየም እነሱ የላቸውም። እኛ ያለን ወርቅ እነሱ የላቸውም። ነሐስ የላቸውም። ነሐሱ በሙሉ ከዚህ ወደ ቻይና ይሄዳል። አፍሪካ ውስጥ ጠንካራ ነፃ ኢኮኖሚ ማዕከል ሊኖረን ይገባል። ይህን ሐሳብ የማይጋሩም አሉ።

በኬንያ ዋና ከተማ ናይሮቢ የሚኖሩት የህግ ባለሙያና የፖለቲካ ተንታኝ ዳንስታን ኦማሪ ለአሶሴትድ ፕሬስ በሰጡት አስተያየት የአፍሪካ ህብረት ፕሬዝዳንቶች በሀገራቸው ግብር የሚዝናኑበት ክለብ ነው ሲሉ ይተቻሉ።

የአፍሪካ ህብረት ፕሬዚደንቶች በሀገራቸው ግብር የሚዝናኑበት ክለብ ነው። ነገሮችን ከማስፈጸም ሊሰራው ከሚችላቸው ጉዳይ ከተሰጠው ስልጣን አንጻር ምንም አይሰራም። ስለዚህ የአፍሪካ ህብረትን ማቆየት ምንም ጥቅም የለውም። ምንም አይነት ተጽዕኖ የሌለበት የውይይት መድረክ ነው። አስተያየት መስጠት እንኳ ቢሆን ከአስተያየት በኋላ ማስፈጸም አለ። የማስፈጸሚያ መንገድ ከሌለ እዚያው መኖሩ ምን ያስፈልጋል? ስለዚህ በእኔ እምነት ሙሉ ለሙሉ መወገድ ያለበት አካል ነው።

የዛሬ 60 ዓመት የአፍሪካ አንድነት ድርጅት በሚል ስያሜ የተመሰረተውን ተቋም እያከበሩ ያሉት የአሁኑ የአፍሪካ ህብረት አባላት ለቀጣይ የህብረቱ ራዕዮች ስኬት የአፍሪካ ሀገራት መሪዎች ለአህጉሪቱ ውስብስብ ችግሮች በጋራ አቋም ትኩረት መስጠት እንዳለባቸውም አሳስበዋል።

ስመኝሽ የቆየን አመሰግናለሁ። በኢትዮጵያ አቆጣጠር አሁን እንግዲህ ከምሽቱ 3 ሰዓት ከ39 ደቂቃ ሆኗል። ዩናይትድ ስቴትስ ዋሽንግተን ዲሲ ላይ ከቀኑ 8 ሰዓት 39 ደቂቃ ነው። የምሽቱ ስርጭታችን የመጀመሪያ ምዕራፍ ዝግጅቶቻችን ተጠናቀዋል። ሁለተኛው አጋማሽ የመጀመሪያ ቅንብራችንን የምንሰማበት ጊዜ ላይ ደርሰናል። የቦረናው ድርቅ ባለፉት ዓመታት ከ3 ሚሊዮን በላይ የቤት እንስሳት ስለመግደሉ መግደሉ የሚያወሳው ዘገባ ቀዳሚ ይሆናል።

በቦረና ዞን ለተከታታይ ሶስት ዓመታት በቆየው ድርቅ ከ3.3 ሚሊዮን በላይ የቤት እንስሳት መሞታቸውን የዞኑ የግብርናና የእንስሳት ሀብት ጽሕፈት ቤት ገልጸዋል። የዞኑ ጽሕፈት ቤት ምክትል ኃላፊ ዶክተር ቃሲም ጊዮ ለአምስት ተከታታይ የዝናብ ወቅቶች በጸነው ድርቅ 46 በመቶ የዞኑ የእንስሳት ሀብት መጥፋቱን ለአሜሪካ ድምፅ ተናግረዋል። አሁን የድርቁ ወቅት ያለፈ ቢሆንም ነዋሪዎች በበኩላቸው የወደፊት ኑሯቸው እንደሚያሳስባቸው አመላክተዋል። ገልሞ ዳዊት ከቦረና ዞን የላከልን ዘገባ እንደሚከተለው ይሰማል።

ወይዘሮ የለማ ጀልዴሳ የቦርና ዞን ዱብሉቅ ወረዳ ላፍቶ ቀበሌ ማህበር ነዋሪ ናት። የአምስት ልጆች እናት እንደሆነች የምትናገረው ወይዘሮ ኢለማ ድርቁ ባዶ እጃቸውን ካስቀራቸው መካከል አንዷ ናት። ባለቤቴ እኔን ጨምሮ ሶስት ሚስቶች አሉት። ድርቁ ሳያራቁተን በፊት ከበረት የምናሰማራቸው ሀምሳ የሚደርሱ ከብቶች ነበሩን።

አሁን አንድ ጥጃ እንኳን አልቀረችንም። የእኛ ቤተሰብ ከአማሾቻችን ቤት ጋር አራት ቤቶች አሉን። ከኔ ብቻ አምስት ልጆች ተወልደዋል። የጣውንቶቼን ጨምሮ ባለቤቴ በአጠቃላይ ወደ አስር ልጆች አሉት። ከቤተሰባችን ሰው ቢታመም ወይም የሆነ እክል ቢገጥመው የምንሰጠው ነገር የለንም። ይህ ፈጣሪ ያመጣው ነገር ነው። አቶ ገርብጭ ዳለቻም በዚሁ በላፍቶ ቀበሌ ነዋሪ ናቸው።

అండ్ బిరిక్ అబుల్లే పురుషగా వాఖానాథా బాగుం కిబేం ఫీతే లో కాలలే నాధని

ቀደም ሲል በባንክ የነበረኝን ተቀማጭ ለከብቶቹ መኖ በመግዛት ነው የጨረስኩት። ሆኖም አሁን ከ180 ከብቶች የቀሩኝ ሁለት ብቻ ናቸው። ከነበሩኝ ከ200 በላይ ፍየሎች አሁን የተረፉት አምስት ብቻ ናቸው። በጎቹ ደግሞ 150 ነበሩ፣ አሁን ያሉት ሰባት ብቻ ናቸው። ድርቅ ይህን ያህል ሀብት አውድሞብኛል። አብዛኞቹ ነዋሪዎችም እንደኔ ያለ ጉዳት የደረሰባቸው ናቸው

ከእነርሱም የቤት እንስሶቻቸው ያለቁባቸው ሰዎች አሀዝ ይበልጣል ባይ ነኝ። ምክንያቱም በዚህ በላፍቶ ቀበሌ ካሉት ከስድስት መቶ በላይ አባወራዎች አንድ ወይ ሁለት ከብት በእጃቸው የተረፈላቸው ከ20 ወይም ከ30 ሰው አይበልጡም። ቦረና ዞን በተለይ በቀንድ ከብቶች የምታወቅ የአርብቶ አደር አካባቢ ነው። በፊት በየአውራ መንገዱ የምታዩት እንስሳት በድርቁ በብዛት ስለሞቱ በገጠሩ አካባቢ ሳይቀር የምታየው የከብቶች ቁጥር በጣም አናሳ ነው።

ዶክተር ቃሲም ጉዮ የቦረና ዞን የግብርናና የእንስሳት ሀብት ልማት ጽሕፈት ቤት ምክትል ኃላፊ ናቸው። ሮባ ሸነን ኢነርገሚን ጠበሜኒ ምርጊ ጠበ ቢሸን ጠበሚ ዱ ደንደ ሪ ገርሚሌ ሰዲ ቱቋ ሰዲት ወዲን ከነጋ ዱ ደንደ በቦረና ዞን ለአምስት የዝናብ ወቅቶች ዝናብ በመጥፋቱ የሞቱት የቤት እንስሳት ቁጥር ከ3.3 ሚሊዮን በላይ ነው። ከ46 በመቶ በላይ የሚሆነው የዞኑ የእንስሳት ሀብት በድርቁ ጠፍቷል።

በቦረና እንስሳት ግልጋሎት የሚሰጡት ለምግብና ለምግብ ተዋጽኦ ብቻ አይደለም። የተለያዩ ባህላዊ በዓላት የሚከናወኑት በዚሁ ሀብት ነው። የክብርም ማሳያ ናቸው። ከዚያ አኳያ የድርቁ ጉዳት በነዋሪው ላይ የሚያደርሰው ተጽዕኖ ቀላል አይሆንም።

deeme deeme wanti xiqqoo horiin nama irraa du jennee fi akka hongeessa salphaan maan dura laalloo soo hin ta'inu. ያለፈው ተከታታይ ወራት ድርቅ እንደ ፊተኞቹ በቀላሉ የሚታይ አይደለም። አሁን በዞኑ ከ68 ሺህ በላይ ሰዎች በድርቁ ከብቶቻቸው አልቀው ባዶ እጃቸውን ቀርተዋል። በቦረና ባህል ከብቶቹ ከእጁ ያለቁበት ሰው ቆሌ ይባላል።

አቶ ማልጭ ዳለቻ የዱብሉቅ ወረዳ የእንስሳታት ጽህፈት ቤት ባልደረባ፣ በተለይ በዚህ አስከፊ ድርቅ ክፉኛ ያለቁት ከብቶች እንደሆኑ ይናገራሉ። ፐርሰንትዮ ብኙ ሎያን ወፌን ነ ፐርሰንት ይደመንጋ ድርቁን ተቋቁሞ የተረፉት ከብቶች ከ20 በመቶ አይበልጡም። የዱብሉቅ ወረዳ በከብት ሀብት በቦረና

ቀዳሚ ከሆኑት አንዱ ነው። ባለፈው ዓመት ከ150 ሺህ በላይ ከብቶች ነበሩ፤ አሁን የተረፉት 34 ሺህ ቢሆኑ ነው። የእያንዳንዱ ነዋሪ ኢኮኖሚና የህብረተሰቡ ባህላዊ እሴት በእንስሳት ሀብት ላይ የተመረኮሰ ስለሆነ ነዋሪው በጣም ተጎድቷል። በቦረና ዞን በቡሳ ጎንፋ የመረዳዳት ባህል መሰረት እንስሶቻቸው ከእጃቸው ላለቁባቸው ነዋሪዎች በሙሉ እየተከፋፈሉ በመዳረስ ላይ ናቸው።

ሆኖም የተቀረው የእንስሳት ሀብት ውስን ስለሆነ የመንግስትና የሌሎች ተቋማትን ድጋፍ እንደሚሹ ይናገራሉ። ለዚህም የዞኑ ግብርናና እንስሳት ሀብት ጽህፈት ቤት በስራ ላይ መሆኑን ዶክተር ቃሲም ገልጸዋል። ነምሎን ድበረቱ እኔ አንድ መቶ ከብት ለሞተበት ሰው መቶዎቹንም እተካልሃለሁ ማለት አይቻልም። ይሁን እንጂ የተወሰነ ከብት መተካት አስፈላጊ ስለሆነ ይህን ከክልሉ መንግስት ጋር ሆነን እየሰራንበት ነው።

ማህበረሰቡን ወደ ኑሮውና ቦታው ለመመለስ የሚቻለው በልገሳ ብቻ አይደለም፣ በማስተማርም ነው። በሌላ በኩል በቦረና ቦሳ ጎኖፋ የሚባል የዳበረ የመረዳዳት ባህል አለ። አንድ ሰው አምስት ፍየሎች ካሉት ለሌሎች አንድ ወይም ሁለት በመስጠት ወዳጁን የሚያግዝበት አካሄድ ነው። በዚህም ራሱ ኅብረተሰቡ ከ200 ሺ በላይ እንስሳት ከእጃቸው አልቀው ባዶ እጃቸውን ለቀሩት አርሶ አደሮች እርስ በራሱ በመረዳዳት ላይ ነው።

መንግስትም ይህን ዝም ብሎ አይመለከትም። እኛ ሰዎቹ የሚረዱበትን አካሄድ ለማሳለጥ የእርዳታ ምክረ ሀሳቡን ሰርተን ለክልሉ ኃላፊዎች አድርሰናል። ምላሽም እየተጠባበቀን ነው። ዶክተር ቃስን ዞኑ የሳር ምርት መጀመሩን ገልጸው ከብቶችን አርብቶ ከማድር በተጨማሪ ሌሎች የኑሮ ዘይቤዎችን የማበረታታቱ ስራ መቀጠል እንዳለበትም አሳስበዋል። ለአሜሪካ ድምጽ ገልሞ ዳዊት፣ ቦረና ዞን ዱብሉቅ።

ገልሞ ዳዊትን አመሰግናለሁ። በመቀጠል ደግሞ አምባሳደር ማይክ ሃመር በሎስ አንጅለስ ከትውልድ ኢትዮጵያውያን የኦሮሞ ማህበረሰብ ተወካዮች ጋር ስላደረጉት ውይይት የሚናገረውን ዘገባ እናሰማችኋለን።

የአፍሪካ ቀንድ ልዩ መላክተኛ አምባሳደር ማይክ አመር በዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማና በአካባቢዋ ከሚኖሩ የኢትዮጵያ ማህበረሰብ አባላት ተወካዮች ጋር በኢትዮጵያ ወቅታዊ ሁኔታ ላይ ከሳምንት በፊት ውይይት አድርገዋል። አምባሳደሩ ከኦሮሞ ማህበረሰብ ተወካዮች ጋር ያደረጉትን ውይይት አስመልክቶ በፍቃዱ ሞረዳ ሁለት የውይይቱን ተሳታፊዎች አነጋግሮ የሚከተለውን ዘገባ ልኮልናል።

አምባሳደር ማይክ አመር በሎስ አንጀለስና አካባቢ ከሚኖሩ ትውልድ ኢትዮጵያውያን የተለያዩ ማህበረሰብ ተወካዮች ጋራ ውይይት አድርጓል። ውይይቱን በማስተባበር ከተሳተፉት አንዷ የኦሮሞ ቅርስ አመራርና ተሟጋች ማህበር ወይንም ኦላ ተብሎ ለሚታወቀው ዳይሬክተር የሆኑት ሴና ጅምጅሞ ናቸው። ሴና አምባሳደሩ እና የማህበረሰቡ ተወካዮች ስለተነጋገሩባቸው ነጥቦች ነግረውናል። ወልገይ ጉጃ

የሁለተኛው ቀን ውይይት ከአምስት የማህበረሰብ ክፍሎች የተገኙ ተወካዮች የተሳተፉበት ነበር። ከኦሮሞ ማህበረሰብ ሊቀመንበሩን ጨምሮ ስምንት ያህል ሰዎች የተሳተፉ ይመስለኛል። ከአማራ፣ ከኦሮሞ፣ ከትግራይ፣ ከሶማሌ እና ከሀረሪ የተወከሉ ሰዎች ተሳትፈዋል።

መድረኩን ያዘጋጀው እኛ የመሰረትነው የአፍሪካ ቀንድ ሴቶች ህብረት ነው። በውይይቱ ከተነሳው አንኳር ነጥብ ያላነሰ ያስደሰተን ካለፉት ሁለትና ከዚያም በላይ ዓመታት ወዲህ ልዩ ልዩ የኢትዮጵያ ማህበረሰብ አባላት በአንድ ላይ ተቀምጠው በችግሮቻቸው ላይ ሲነጋገሩ ይህ የመጀመሪያው መሆኑ ነው። በውይይቱ የተሳተፉ ተወካዮች የማህበረሰባቸውን ጥያቄ በተመለከተ መሆን አለበት በሚሉትና

የአሜሪካ መንግስት መጫወት ስለሚኖርበት ሚና ሀሳባቸውን ሰጥተዋል። ልዩ መልእክተኛው አምባሳደር ማይክ ሀመር በበኩላቸው በኢትዮጵያ ሰላም ሊሰፍን በሚችልበት ሁኔታ ላይ አስተያየት ሰጥተዋል።

ሀመር እንደገለጹት በኢትዮጵያ ውስጥ ሰላምን ለማምጣት የሚቻለው ኢትዮጵያውያን ተገናኝተው ጦርነት በቃን፣ ኑ፣ ተቀምጠን በችግሮቻችን ላይ እንምከር ሲሉ ብቻ ነው። ይህ ይሆን ዘንድ ከዩናይትድ ስቴትስ ስለሚጠበቀው ጉዳይ በውይይት መድረኩ ላይ ሀሳብ ለመለዋወጥ ተችሏል። በውይይቱ ላይ ተሳታፊ የነበሩት ሌላው ሰው ዶክተር ገረሞ አመኑ በሎስ አንጀለስና አካባቢው የኦሮሞ ማህበረሰብ ፕሬዝዳንት ናቸው።

የማህበረሰቡ ተወካዮች በውይይቱ ወቅት ያነሷቸው ጉዳዮች በአራት አንኳር ነጥቦች ላይ ያተኮሩ እንደነበሩ ፕሬዚዳንቱ ይናገራሉ። ጆጎነ ተባን ዋና አፍሪ ኩመንሲኝ እኒ ዱራ ዋነ በርባ ዋና ጉዳይ አድርገን ካተኮርንባቸው አራት ነጥቦች የመጀመሪያው ኢትዮጵያ ውስጥ ያለውን መሰረታዊ ችግር ለአሜሪካ ማሳወቅ ነው። በእርግጥ ያውቃሉ ብለን ብንገምትም

በአጽንኦት ለማሳሰብ ነው የፈለግ ነው። በኢትዮጵያ ውስጥ ዘላቂ ሰላም ለማምጣት ከተፈለገ በልዩ ልዩ የማህበረሰብ አባላት ታሪካዊ የፍትሐዊነትን አስመልክቶ የሚነሱ በደሎችና ጥያቄዎች ምላሽ ማግኘት ይኖርባቸዋል። በተለይም የኦሮሚያ ችግር ካልተፈታ የኢትዮጵያን ችግር መፍታትና አገራዊ ሰላም ማስፈን አዳጋች እንደሆነ አበክረን ነግረናቸዋል። የቆዩ ችግሮችን ለመፍታትን ሁሉንም የሚያሳተፈ ብሔራዊ ውይይት መካሄድ እንዳለበት አመልክተናቸዋል።

በሁለተኛ ደረጃ ያነሳነው ነጥብ በአሁኑ ጊዜ በኦሮሚያ ክልል ውስጥ እየተካሄደ ስለሚገኘው ውጊያ ነው። በዚህ ረገድ ነገሩን በሰላማዊ መንገድ ለመፍታት የተጀመረውን የሰላም ውይይት እንደምንደግፍ ገልጸን ውይይቱ እንዲቀጥልና ፍሬያማ እንዲሆን ዩናይትድ ስቴትስ በድርድር ውስጥ በቀጥታ በመግባት ሁለቱም ወገኖች ወደ ስምምነት ይመጡ ዘንድ ተጽዕኖ እንድታሳድር ጠይቀናል። በሦስተኛ ደረጃ ያነሳነው የሰብአዊ መብቶችን አያያዝ አስመልክቶ ነው።

በአሁኑ ጊዜ የኦሮሞ ነጻነት ግንባር መሪዎችን ጨምሮ በርካታ ሰዎች በሕገወጥ መንገድ በእስር ላይ ይገኛሉ። ሰዎች ከሕግ ውጪ ይገደላሉ። የእነዚህ ሰዎች ሰብአዊና ሕጋዊ መብቶች እንዲከበሩ፣ የታሰሩት እንዲፈቱ፣ ኃላፊነትና ተጠያቂነት እንዲኖር ጠይቀናል። በአራተኛ ደረጃ ያነሳነው ስለ ሰብአዊ እርዳታ ነው። በወለጋና በተለያዩ የኦሮሚያ አካባቢዎች በግጭት ሳቢያ ለተፈናቀሉ በሚሊዮኖች ለሚቆጠሩ ዜጎች እንዲሁም በቦረና

በደቡብና የደቡብ ምስራቅ ኢትዮጵያ ለሚገኙ በድርቅ ለተጎዱ ዜጎች በዩናይት ስቴትስ የሚሰጠው ሰብአዊ እርዳታ እንዲቀጥል የሚል ነው። ከዚህም በተጨማሪ ልዩ ልዩ የማህበረሰብ አባላት በተናጠል ከልዩ መልእክተኛ ጋር ካደረጓቸው ውይይቶች በተጨማሪ አምባሳደሩ የየማህበረሰቡን ተወካዮች በጋራ ካነጋገሩበት መድረክ ምን ፋይዳ እንዳገኙበት ሴና ጅምጅሞ እንዲህ ሲሉ ገልጸውታል።

በዓለም ሀያል የሆነው የአሜሪካ መንግስት የኢትዮጵያን ማህበረሰብ አባላት ችግሮች ቁጭ ብሎ አንድ በአንድ ማየት መቻሉ ትልቅ ስኬት ነው። ችግራችሁን በተናጠል ነግራችሁናል። እስቲኑና ደግሞ አንዳችን የአንዳችንን ችግር በጋራ እንስማ። ኦሮሞ ችግሩን ለኦሮሞ ብቻ፣ አማራም ችግሩን ለአማራ ብቻ ከመናገር ይልቅ

አንዱ ከሌላው ጋር ችግሩን እየተነጋገረ አሜሪካ ደግሞ በመሀል ሆና ብታሸማግል ምን ውጤት ሊመጣ እንደሚችል ለማጤን ማስቻሉ ትልቁ ፋይዳው ነው። ይህንንም ማድረጋችን ትልቁ ስራ ነው። ለወደፊቱ ምን መደረግ አለበት ለሚለው ቀዳሚው ነገር ችግሮቹን ለይቶ ማወቅ ነው።

አሜሪካም ኢትዮጵያም ራሳቸውን የቻሉ ሉዓላዊ ሀገሮች ናቸው። አሜሪካ አትዋጉ፣ አትጋደሉ ማለት አትችልም። መጨረሻ ላይ ጉዳዩ የእኛ ነው የሚሆነው። ሰላምን ለማውረድ መጀመሪያ የኦሮሞ ችግር፣ የአማራ ችግር፣ የትግራይ ችግር፣ የሌላውም ችግር ምንድን ነው ብሎ ለይቶ ማወቅ ያስፈልጋል። አሜሪካ ልታግዘን እና እገዛዋም ሊጠቅመን የሚችለው ችግሩን ለመፍታት በራሳችን ከምናደርገው ጥረት ላይ ሲደመር ነው።

በመሆኑም ውይይቱ ሁኔታዎችን በማመቻቸት ለታላቅ መፍትሄ በር ይከፍታል ብዬ አምናለሁ። በኢትዮጵያ ማህበረሰብ አባላት ዘንድ ዩናይትድ ስቴትስ በኢትዮጵያ ጉዳይ ላይ እንድትጫወተው ከሚታሰበው ሚናና የትውልድ ኢትዮጵያውያን ድርሻ በተለይም በተለያዩ ማህበረሰብ አባላት መካከል መቀራረብንና የጋራ መግባባትን ለመፍጠር እንዲቻል ቀጣይነት ያለው የውይይት መድረክ መኖሩ ጠቃሚ እንደሆነ የአሜሪካ ድምፅ ያነጋገራቸው የማህበረሰቡ አባላት ያምናሉ።

በአፍሪካ ቀንድ የአሜሪካ ልዩ መልእክተኛ አምባሳደር ማይክ ሃመር በሎስ አንጀለስ ከሚኖሩ የአማራ ማህበረሰብ ድርጅት አባላት ጋር ውይይት ማካሄዳቸውን ባለፈው ሳምንት መዘገባችን ይታወሳል።

በፍቃዱ ሞረዳን አመሰግናለሁ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአረብ ግንቦት 18 2015 ዓ ም ስርጭታችን ነው በማዳመጥ ላይ የምትገኙት አድማጮቻችንና ተመልካቾቻችን

ዝግጅቶቻችን ከመደበኞቹ የራዲዮ ሞገዶች በተጨማሪ አምሃሪክ ዳት ቪኦ ኒውስ ዳት ካም ላይ እንዲሁም ደግሞ በፌስቡክ አት ቪኦ ኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። አንድ አጭር መልእክት ሰምተን እንመለሳለን። በለውጥ ጊዜ ዓለም መረጋጋት ሲያጣ፣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን

የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን።

በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ከአሜሪካ ድምፅ የአርብ ምሽት ስርጭታችን ይቀጥላል። ወደ ህንድ እናቀናለን። በህንድ ታችኛው የመንግሥት አስተዳደር አካላትና በአስር ሺዎች የሚቆጠሩ የመንደሩ ምክር ቤቶች የሚመሩት በሴቶች ነው። ይኸውም በአገሪቱ ሕግ ከሦስት እጅ አንዱ ሥልጣን በሴቶች እንዲያዝ በመደንገጉ ምክንያት የሚከናወን ነው።

በድንጋጌው መሰረት በአገሪቱ በርካታ ግዛቶች የሴቶች የኃላፊነት ድርሻ 50 በመቶ ደርሰዋል። ሆኖም በብዙ ወግ አጥባቂ ክልሎች በቤተሰብ ውስጥ ወሳኙ ስልጣን አሁንም በወንዶች እንደተያዘ ነው። ይህንን የተመለከተውን ባንጃና ፓስሪቻ የተጠናቀረውን ዘገባ እንግዲ ወልድ ያሰማናል። በህንድ ሃራያና ግዛት ውስጥ ባለው የረጅም ዘመን ልማድ መሰረት ሳንጊታ ማሊክ ከቤቷ ወጣ ባለች ቁጥር ጭንቅላቷን ሸፍና ነው። ከሰባት ወራት በፊት የመንደሩ ምክር ቤት መሪሆና ከተመረጠች አንስቶ

አብዛኛውን ጊዜ ባሏ አያጅባት ይገኛል። እዚህ ሁሉንም ውሳኔዎች ወንዶች ናቸው የሚወስኑት። የሴቶች ድርሻ እነርሱም ማጀብ ነው። ወግ አጥባቂና የወንድ በላይነት ባለበት ማኅበረሰብ ግዛት ውስጥ በአስር ሺህ የሚቆጠሩ የመንደር ምክር ቤቶች በሴቶች ቢመሩም፣ በቤት ውስጥ ግን ወንዶቹ በአብዛኛው መሪነቱን ይቆጣጠራሉ።

በተለምዶ ሴቶች በቤት ውስጥ ሥራዎች ተጠምደው በሚኖሩበት ሁኔታ ማሊክ የወንዶች የበላይነት ላይ ጥያቄ አንስታ አታውቅም። ሱደሽ ቺካራ የባጋት ፑል ሲንግ የሴቶች ዩኒቨርሲቲ ምክትል ቻንስለር ናቸው። ስለ ራሳቸውም ሆነ ስላላቸው ድርሻ ያላቸው አመለካከት በጣም ዝቅተኛ ነው። መምራት የእነርሱ ኃላፊነት እንዳልሆነ ነው የሚያምኑት። ወንዶች መንደሩንም ሆነ ቤተሰቡን መምራት እንዳለባቸው ነው የሚያምኑት።

እናም በመሰረቱ ምክንያቱ በጉዳዩ ላይ ማህበራዊ ስምምነት ያለ መሆኑ ነው። ይህ በታችኛው የህብረተሰብ ደረጃ የሚደረገውንና ሴቶችን ኃላፊነት ላይ የማውጣቱን ጥረት የሚያደናቅፍ መሆኑን በመገንዘብ ሴቶች በበለጠ የመሪነት ሚና ውስጥ እንዲገቡ ለማስቻል ዩኒቨርስቲው አዲስ ፕሮግራም ጀምሯል። ሱደስ ቺካራ የምታክለዋላት ይህ ትልቅ ኃላፊነት ያለው ሚና እንደሆነ እንደሆነና ውጤታማ ሊሆኑ እንደሚችሉ

ልንነግራቸው እንፈልጋለን። ቤተሰባቸውን ማስተዳደር ከቻሉ መንደራቸውንም ማስተዳደር ይችላሉ። በልማት ሥራዎች ላይ ሴቶች የእነርሱን አተያይና ፍላጎት እንዲያንጸባርቁ እንዲሁም የሚገኘውን ገንዘብም በትምህርትና ጤና ላይ እንዲያውሉ ሥልጠና እያገኙ ነው። ዋናው መልእክት ለውጥ አምጥተዋል። ማሊ ካሁን ሴቶች ችግራቸውን አውጥተው እንዲናገሩ እያበረታታች ነው

መንደሩ የተሻለ ጥራት ያለው ውሃ እንዲያገኝና መንገዶቹም ንጹህ እንዲሆኑ አደርጋለሁ። በአቅራቢያው የሚገኙ መንደሮችም ለውጡን ታዝበዋል። ሌላዋ መሪ ሴቶች በኢኮኖሚ ረገድ ራሳቸውን እንዲችሉ ለመርዳት ትሻለች። ፓርሚላ ኩማሪ የካሊና ካስ መንደር የምክር ቤት መሪ ናቸው። ለሴቶች የሥራ ዕድል የሚፈጥር የስፌት ማዕከልና የቁንጅና ሳሎን መክፈት እፈልጋለሁ።

ሼይላ ዴቪ ደግሞ ልጆች በመንግስት የሚሰጠውን የምግብ ፕሮግራም ሙሉ ለሙሉ እንዲጠቀሙ በመጣር ላይ ነች። የአልኮል መሸጫ ሱቆች የሚዘጉበትንም መላ በመፈለግ ላይ ነች። ባሎቻቸው ጠጥተው እየመጡ ችግር እንደሚፈጥሩና እንደሚደበድቧቸው በርካታ ሴቶች እየመጡ ይነግሩኛል። በዩኒቨርሲቲ የሚገኙ አማካሪዎችም ሴቶች ይበልጥ ድምፃቸውን የሚያሰሙበት ሁኔታ ቀስ በቀስ እየተቀየረ እንደሆነ ታዝበዋል።

ማንጁ ፓንዋር የዩኒቨርሲቲው የማህበረሰብ ትምህርት ክፍል ኃላፊ ናቸው። በአመለካከታቸው ላይ ለውጥ እንዳለ አይተናል። በክህሎታቸውና እውቀታቸው ላይም እንዲሁ። ሆኖም ግን ለዘመናት የነበረን ልማድ መቀየር ቀላል አይሆንም። የመንደሩ እንስት መሪዎች እንደሚሉት ከባሎቻቸው ጋር በመተባበር መስራት አለባቸው። የወንዶቹን ይሁንታ ማግኘት አለብን።

የምናስበውን ማድረግ የምንችለው እነርሱ የሚስማሙ ከሆነ ብቻ ነው። ሴቶች ካለማንም እገዛ የኃላፊነት ቦታ እንዲይዙ ማድረግ ጊዜ ይወስዳል። ጅምሩ ግን አለ። የተከበራችሁ አድማጮቻችን፣ ዝግጅቶቻችን በመጠናቀቅ እየተጠናቀቁ ይገኛሉ። ማናቸውም አስተያየት ቢኖራችሁ

እንዴት ልትደርሱ የሚችሉባቸውን አንዳንድ መረጃዎች ሊጠቁማችሁ በ2022059942 ላይ በተዘዋዋሪው መስመር ልትደውሉልን ትችላላችሁ። የማህበራዊ መገናኛ ገጾቻችንን የማትዘንጉ በዚያም እንገኛለን። ሳስተናገዳችሁ ያመሸሁት ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ በምስልና ድምፅ ቅንብሩ አብራን ቆይታለች። ዋና አዘጋጃችን ጽዮን ግርማ ናት። ከመላ የቪኦኤ ባልደረቦች ጋር በመሆን ይሰናበታችኋለሁ። መልካም የሳምንት ማገባደጅ ይሆንላችሁ።